ኢትዮጵያ የእስር ቤት በሮቿን ወለል አድርጋ በአስር ሺዎች የሚቆጠሩ እስረኞችን ከለቀቀች ገና ሁለት ወር እንኳን ሳይሞላ ድጋሜ በእስር ዜና ትናጥ ይዛለች። ይዛለች ከአዲስ አበባ እስከ ባህር ዳር፣ ከቡራዩ እስከ አምቦ፣ ከሰበታ እስከ ጭሮ በርካቶች መያዛቸው እየተነገረ ነው። ሰዎቹን የሚያስረው የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት መሆኑን በየአካባቢው ያሉ የአይን ማኞች ለዶይቼ ቬለ ገልጸዋል። ከየቤታቸው የተወሰዱ ታሳሪዎች ያሉበትን ለማወቅ ቤተሰብም ሆነ ወዳጅ ዘመድ መቸገሩን ያስረዳሉ። ስማቸው እንዳይገለጽ የጠየቁ የአምቦ ከተማ ነዋሪ እርሳቸው በሚኖሩበት አውቶብስተር አካባቢ ብቻ ባለፈው ሳምንት ሶስት ሰዎች መያዛቸውን ገልጸዋል። እዚህ አካባቢ ያሉ አንዳንድ ለፖለቲካ አቅራቢ ያላቸው የሚታሰቡ ሰዎች በማስገደድ ና በመያዝ እያሰሯቸው ነው ያሉት። ሰው ከገባ በኋላ ጸጥ በሚልበት ሰዓት እዛ ሰዓት ነው እየገቡ እያያዙ ና እያሰሩ ያሉት። አሁኑ ሰዓት ማታ ላይ ነው የሚመጡ። ምክንያቱም ቀን ላይ ሲሆን አብዛኛው ሰው ምንድን ነው ብሎም የመከራከር ነገር ስለሚኖር ለመሸሽ ሲሉ ወደ ማታ ላይ ነው በመምጣት እያንዳንዱ ሰው እያያዙ ያው ያስገባሉ። የት እንደሚሄድም አይታወቅም። እዛ አካባቢ ያሉ ማረሚያ ቤት ራሱ አይገኙም የሉም። እንደዚህ አይነት ሰው ሲያዝም አልታሰርም ይላሉ። ለምን እንደተወሰዱ ራሱ ለጥያቄ የሚወስዳቸው ጠይቀን መልሳቸው ይባላል አይመለሱ ይሄዳሉ ሁሉ በዚያ ይቀራሉ። እንግዲህ ለጊዜው የኮማንድ ፖስቶ ሰዎች ናቸው ያሉት የሚይዟቸው። ያሉ የአካባቢ ፖሊሶች አለም አናቃቸውም። ያው እንደ አጋዚ አይነቶች ናቸው። ከኮማንድ ፖስቱ ጋራ ጆይን በማድረግ እነሱ ናቸው አብረው እንደዚህ ነገር እየሰሩ ያሉ። እስራቱ በርትቶባቸዋል ከተባሉት የኦሮሚያ አካባቢዎች አንዱ በሆነው ጭሮ ከተማ ነዋሪ የሆኑ ግለሰብ በአካባቢያቸው በርካታ ሰዎች መታሰራቸውን ይናገራሉ። ብዙዎቹ ታሳሪዎች ወጣቶች ናቸው ይላሉ። የከተማይቱ ከንቲባና የሰላም መስጊድ ኢማምን የጨመረ እንደሆነ ያስረዳሉ። አንዳንድ ሰዎች ያው እየታሰሩ ነው። በማታ ነው የሚያዙት እንዳሉ፣ በቤታቸው ነው በመደበሪያ ቤታቸው። ያው ዝም ብለው ነው እንግዲህ፣ ይህ ብሎ የሚናገሩ ነገር የለም። ያው ኮማንድ ፖስቱ ነው እየያዘ የሚወስዳቸው። ያው ድሬዳዋ ነው እየወሰዱ የሚያስሯቸው። አይናገሯቸውም። ያው ቀጥታ ይዘዋቸው ነው የሚሄዱት። እዛ ነው የሚሄዱት። ያው እንግዲህ እዛ ተከትሎ ቤተሰብ ምናምን ለመጠየቅ ራሱ አይችልም። እዚህ ከተማ ብዙ ሰው ነው የተያዘው። በቃ ብዙ ሰዎች ናቸው። የአካባቢ ሽማግሌ ምናምን ትልልቅ ሰዎች ባለፈው በተፈናቀሉ ሰዎች እርዳታ ሲያደርጉ የነበሩ ሰዎች ምናምን ናቸው። ከንቲባው ራሱ ታስሯል አሁን ከዛ ከወሰዱት አንድ ሳምንት ይሆናል። የጨለንቆ ከተማ ነዋሪ የሆኑና ማንነታቸው እንዳይገለጽ የጠየቁ ግለሰብ የአካባቢው አንድ ባለስልጣን መታሰራቸውን ለዶይቸ ቨለ ተናግረዋል። የሜታ ወረዳ የጸጥታ ኃላፊ የሆኑት ኢንስፔክተር አህመድ ኡስማንን ጨምሮ በርካታ የከተማዊት ወጣቶች በቁጥጥር ስር እንዳሉ ያብራራሉ። ሦስት ሳምንት በፊት ከተማ አድማ አድርገን ነበር። በዛ ጊዜ አንድ ኃላፊ ታስሯል። በዛ ምክንያት በአድማ ምክንያት ማለት ነው። ኢንስፔክተር አህመድ ኡስማን ይባላል። ድሬዳዋ ሽንሌ የሚባል አለ። እዛ እዛ ተይዞ ሄዶ በቃ እዛ ታሰሬ በግድ ሱቆቹን፣ ሰዎቹን እንዲያስከፍት አደርግ ተብሎ ያው እሱ በቃ እኔ ሰዎቹ በራሳቸው ነው የዘድጉት፣ ኔ አታቅሜ በላይ ነው ስለው፣ በዛ ምክንያት እስካሁን ተስሏል። ኢንስፔክተር አመዱ ዝማን የታሰረ ጊዜ ከሱ ጋር ዘጠኝ ልጆች ታስሮ እዛ ሽሊለ ድርላ ይዞ የሄዱታሉ ያለ ምንም ምክንያት ማለት ነው። እና በጣም ህዝቡ በቃ ከፍተኛ ስቃይ ውስጥ ነው ያለው። ከፍተኛ ስጋቱ ሰው ወጥቶ ማግባት ራሱ ሰላም እያጣ ነው። አርሶ አደሩ ከገጠ የሚፈልጉት ነገር ገጾ ስ በቃ የትን ቦታ በቃ አወዳይም ብዙዎች መያዛቸውን አንድ የአካባቢው ወጣት ልዶይቸበለ ተናግሯል። እርሱም ቢሆን እስርን ፍራቻ ወደ አዲስ አበባ መሸሹን ገልጿል። ተቃዋሚው የፖለቲካ ፓርቲ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የነዋሪዎቹን ገለጻ ይጋራል። ስማቸው እንዳይገለጽ የሚሹ አንድ የፓርቲው ከፍተኛ አመራር ለዶይቸ ቨለ እንደተናገሩት በቡራዩ ከተማ ብቻ አርባ የሚጠጉ የፓርቲው አባላትና ነዋሪዎች እንደታሰሩ መረጃ ደርሷቸዋል። በበደሌ ከተማ የፓርቲያቸው የማዕከላዊ ኮሚቴ አባል አቶ ናስር አባ መጋር መታሰራቸውንም ገልጸዋል። በተለያዩ አካባቢዎች ስለታሰሩ ሰዎች መረጃ ለማግኘት በተወካዮች ምክር ቤት ወደሚገኘው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በተደጋጋሚ ብንደውልም ምላሽ የሚሰጠን ማግኘት አልቻልንም። የቦርዱ ሊቀመንበር አቶ ታደሰ ወርዶፋን ለማግኘት ያደረግነው ተደጋጋሚ ሙከራም አልተሳካም። ምክትላቸው ወይዘሮ ገነት ታደሰ ማብራሪያ መስጠት የሚችሉት ሊቀመንበሩ መሆናቸውን በመግለጽ ምላሽ ከመስጠት ተቆጥበዋል።